የአሜሪካ ድምፅ ራዲዮ ጣቢያ ነው። ለቀጣዩ የጆ ባይደን አስተዳደር ወሳኝ ነው የተባለ ምርጫ ነው። በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች የኃይል ሚዛን የሚወስን ነበር አንስተዋል ጆርጂያ ላይ ልንሸነፍ የምንችልበት ምንም መንገድ የለም፣ የተጭበረበረ ምርጫ ነው። ለፓርቲያቸው ዕጩዎች የምርጫ ዘመቻ ድጋፍ ወደዚያ ያቀኑት ፕሬዚዳንት ዶናልድ ትራምፕ ናቸው። ጆን እና ሬቨረንድንም በመምረጥ ለሀገሪቱ ጠንከር ያለ መልእክት ማስተላለፍ ትችላላችሁ። ተመራጩ ፕሬዚዳንት ጆ ባይደንም በወሳኛዋ ቀን ለፓርቲያቸው እጩዎች ድጋፍ የምርጫ ዘመቻቸውን ተቀላቅለዋል። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ኤክስፐርቶችን፣ ባለሙያዎች የቀረቡትን ሰነድ እኛ ከሞላ ጎደል ዊዝ ሰርተን ኳሊፊኬሽንስ ተቀብለናል። ሱዳኖችም የኤክስፐርቶቹ ሌቭል ኤንሃንስ ይደረግ የሚል ቆይ አቋም እንዳላቸው ታውቃላችሁ። አሁንም ያንን ኮምፕሊመንት አድርገው እነሱም ተቀብለውታል። በግብጽ በኩል ግን ኤክስፐርቶች ያቀረቡት ሙሉ በሙሉ ውድቅ ተደርጓል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በታላቁ ሕዳሴ ግድብና በሱዳንና በኢትዮጵያ ድንበር ውዝግብ ዙሪያ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ቆየት ብሎ ይቀርባል። ጤና ይስጥልኝ። እንደምናመሻችው ክብራትና ክብራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 27 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዕለቱ ዜና አቅራቢ ቆንጅት ይታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በአማራ ክልል ከፍተኛ የአመራር አባላት ላይ ሰኔ 15 2011 ዓ ም በተፈጸመው ግድያ ጉዳይ በወቅቱ የክልሉ ገዢ ፓርቲ የአዴፓ ጽሕፈት ቤት ኃላፊ የነበሩትና ግድያው ሲፈጸም ቦታው ላይ እንደነበሩ የተነገረው አቶ ዮሐንስ ቧ ያለው ዛሬ ባህር ዳር ፍርድ ቤት ቀርበው የምስክርነት ቃላቸውን ሰጥተዋል። የአማራ ክልል ጠቅላይ ፍርድ ቤት በእነ መማር ጌትነት መዝገብ በተከሰሱ ተጠርጣሪዎች ላይ የአቃቢ ሕግ ምስክሮችን መስማት ቀጥለዋል። አስቴር ምስጋናው የችሎቱን ሂደት ተከታትላ ተከታዩን ዘገባ አስተላልፋለች። አቃቢ ህግ ካቀረባቸው ምስክሮች መካከል አድራጎቱ ሲፈጸሙ በጥቃቱ ከተገደሉት ጋር በአንድ የመሰብሰቢያ አዳራሽ ውስጥ የነበሩት አቶ ዮሐንስ በያለው ለፍርድ ቤቱ በሰጡት የምስክርነት ቃል በወቅቱ በአማራ ክልል በከሚሴ፣ በጎንደርና በሌሎችም የተለያዩ አካባቢዎች ከፍተኛ የሰላም መደፍረስ እንደነበረ አስታውሰዋል። መደበኛ ያልሆኑ አደረጃጀቶችም ተጨማሪ የሰላም እንቅፋት በመሆን የክልሉን አመራር ማጣጣል፣ በከተሞች አካባቢ ንጥቂያና ዝርፊያ ሲታዩ ቆይተዋል ብለዋል። የተፈጠረውን የጸጥታ ችግር ለማስተካከል ከክልሉ የተለያዩ የጸጥታ አካላት ጋር ውይይቶች ሲደረጉ መቆየታቸውን የጠቆሙት አቶ ዮሐንስ ችግሩ ከመቀነስ ይልቅ እየተባባሰ መሄዱን አመልክተዋል። ምስክሩ በመቀጠልም የክልሉን ሰላምና ጸጥታ ለማሻሻል እንዲሁም በወቅቱ በአማራና በትግራይ የአዋሳኝ አካባቢዎች ከህወሓት ጋር የተገናኘን ትንኮሳ ለመከላከል ተጨማሪ ኃይል ማሰልጠን አስፈላጊ ስለነበር ከነበረው መደበኛ የአማራ ክልል ፖሊስ በተጨማሪ የአማራ ክልል ልዩ ኃይል እንዲሰለጥን ተደርጓል ብለዋል። የአማራ ክልል ፖ ፖሊስ ኮሚሽን የአማራ ሚሊሻ ጽፈት ቤት ና የሰላም ግንባታ ደህንነት ጉዳዮች ቢሮ የልዩ ኃይል ከፍተኛ መሪዎች ከወቅቱ የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ ና ከሌሎች አካላት ጋር ብዙ ውይይቶች ተደርገው እንደነበር ና አጥጋቢ ውጤት አለመገኘቱን አመልክተዋል ሰኔ 12 2011 ዓ ም በጠቅላይ ሚኒስትሩ ጽፈት ቤት ምክትል ጠቅላይ ሚኒስትሩ በነበሩበት የክልሉ የሰላምና ጸጥታ ሁኔታ በሰፊው መገምገሙን ተናግረው በተለይ የክልሉ የሰላምና ግንባታ ደህንነት ጉዳዮች ቢሮ ችግሮችን እንዲ እንዲያስተካክልና እርምትም እንዲደረግ በወቅቱ የቢሮው ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በተገኙበት ስምምነት ላይ ተደርሶ እንደነበር አቶ ዮሐንስ ቦያለው አስረድተዋል። ሰኔ 16 2011 ዓ.ም በክልሉ ሰላምና ጸጥታ ላይ ያተኮረ ግምገማ ከክልሉ ሁሉም አካባቢዎች ከተውጣጣ የጸጥታ አካላት ጋር ግምገማና ውይይት ለማድረግ እቅድ ተይዞ እንደነበርም ለፍርድ ቤቱ ተናግረዋል። ሰኔ 15 2011 ዓ.ም ም የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን እና የአማራ ልል ዲሞክራሲያዊ ፓርቲ አዴፓ ጽፈት ቤት ኃላፊ የነበሩትን ራሳቸውን አቶ ዮሐንስ ቦያለውን ጨምሮ የክልሉ ሰባት ከፍተኛ አመራሮች በርዕሰ መስተዳድር ጽፈት ቤት ውስጥ ስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ አዲሱን የአማራ ልዩ ኃይል የደንብ ልብስ የለበሰ እና ሽጉጥ የደገነ የፖሊስ ባልደረባ የተሰበሰቡበትን ክፍል በር በኃይል ከፍቶ መግባቱን አስታውቀዋል። በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን የርዕሰ መስተዳደሩ አማካሪ የነበሩት አቶ እዘዝዋሴ ና የክልሉ ጠቅላይ አቃቢ ሕግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽጉጡ የፖሊስ ባልደረባ ተከትሎ መግባቱንና ተከታታይ የጥይት ድምጽ መስማታቸውን አብራርተዋል። ከተኩሱ በኋላ ክላሽንኮፕ የታጠቀ የልዩ ኃይል አባል እነ ዶክተር አምባቸው የገቡበት ክፍል ውስጥ ማየታቸውንም አስታውሰዋል። ከደቂቃዎች በኋላ ተኩሱ ወደ ተሰማበት ክፍል መግባታቸውን፣ ከዚያም አቶ እዘዝ ና ዶክተር አምባቸው ህይወታቸው ማለፉንና አቶ ምግባሩ ደግሞ በከባድ ሁኔታ ቆስለው ማግኘታቸውን ገልጸዋል። በወቅቱ በመስኮት ወደ ሲመለከቱ በርከት ያሉ የልዩ ኃይል አባላት በርዕሰ መስተዳደሩ ጽሕፈት ቤት ግቢ ውስጥ እንደነበሩና አንዳንዶቹን በስም ጭምር እየጠሩ ለፍርድ ቤቱ ተናግረዋል። ሁሉም የልዩ ኃይል አባላት የአድራጎቱ ተባባሪዎች እንዳልነበሩ የተናገሩት አቶ ዮሐንስ በያለው ከዚያ ውስጥ ግን ለጥፋት የተሰለፉ ጥቂት ቡድኖች ነበሩ ብለዋል። በሰኔ 15 2011 ጉዳይ ክስ ከተመሰረተባቸው 55 ሰዎች መካከል 47ቱ ዛሬ ችሎት ፊት ቀርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁ አስቴር። በአንዳንዶቹ የትግራይ ክልል አካባቢዎች የሰብአዊ ረድኤት ተደራሽነት በጥቂቱ መሻሻል ያሳየ ቢሆንም ባለው የጸጥታ ችግርና በቢሮክራሲያዊ ገደቦች የተነሳ አሁንም በክልሉ ዙሪያ ከባድ የተደራሽነት ችግር ያለ መሆኑን ከሰብአዊ ረድኤት ባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ፋርሃን ሀክ ተናገሩ። ቃል አቀባዩ በትናንት ሰኞ ዕለታዊ መግለጫቸው በደቡብ ምስራቅና በምዕራብ ትግራይ የኢትዮጵያ መንግስትና የሰብአዊ ረድኤት አጋሮቹ በጋራ ያደረጉት ሁለት የግምገማ ተልዕኮ ተጠናቋል ብለዋል። የመንግስታቱ ድርጅት ቃል አቀባይ አያይዘው በክልሉ በጠቅላላ የተዳከመ የአገልግሎቶች ተደራሽነት፣ ውሱን የኑሮ ገቢ ምንጭም ምክንያት የከበደ የሰብአዊ ሁኔታ መኖሩን በግምገማው ቅድመ ውጤቶች ለመረዳት ተችሏል ነው ያሉት። አጣዳፊ የሆነ የመጠለያ የምግብና፣ የውሃ የንጽህና፣ እንዲሁም የሌላም ምግብ ነክ ያልሆኑ አቅርቦቶች፣ ደግሞም የጤናና የደህንነት ጥበቃ አገልግሎት ችግር እንዳለ የተካሄዱት ግምገማዎች ያመለክታሉ ሲሉ ቃል አቀባዩ አስረድተዋል። አስከትለውም በክልሉ ትላልቆቹ ከተሞች ያሉ የጤና ተቋማት በከፊል እየሰሩ እንዳሉና ሆኖም የአቅርቦቶች ውሱንነት ወይም ጨርሶ አለመኖር የጤና ሰራተኞችም እጥረት አለባቸው። ከትላልቆቹ ከተሞች ውጭ የሚገኙ የጤና ተቋማት ደግሞ ጨርሶ አልተከፈቱም ብለዋል። በቅርብ ጊዜው ግጭት ሳቢያ በአሁኑ ጊዜ ከቀያቸው የተፈናቀሉት ሰዎች ቁጥር ከሁለት መቶ ሀያ ሁለት ሺህ ይበልጣሉ ነው ያሉት። ይህ አሃዝ ከግጭቱ አስቀድሞ ከነበረው አንድ መቶ ሺህ ተፈናቃዮች ተጨማሪ ነው ሲሉም ፈርሃን ሀክ አስረድተዋል። በክልሉ ዙሪያ የሰብአዊ ረድኤት ሰራተኞችና አቅርቦቶች ደህንነታቸው ተጠብቆ መድረስ የሚችሉበት ሁኔታ እንዲመቻች ከሀገሪቱ መንግስት ጋር መስራታችንን እንቀጥላለን ብለዋል የመንግስታቱ ድርጅት ቃል አቀባይ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤትን ማንኛው ፓርቲ እንደሚቆጣጠር የሚወስነው የጆርጂያ ክፍለ ግዛቱ ምርጫ በዛሬው ዕለት እየተከናወነ ነው። ሴኔቱን ሪፐብሊካኖች ወይም ዲሞክራቶች እንደሚቆጣጠሩት በሚለየው ለሁለት የምክር ቤቱ መቀመጫዎች በሚካሄደው ምርጫ ሪፐብሊካኑ ሴኔተር ዴቪድ ፐርዱ ከዲሞክራቱ የቴሌቪዥን ዘጋቢ ፊልም አዘጋጅ ጃን ኦሳፍ ጋር እየተፎካከሩ ናቸው። በሀገሪቱ እጅግ ከበርቴ ከሆኑ የምክር ቤት አባላት አንዷ የሆኑትን ሪፐብሊካኗን ሴኔተር ኬሊ ሎፍለርን ዲሞክራቱ ቄስ ራፋኤል ዎርኖክ እየተፎካከሯቸው ናቸው። ቀደም ብለው የወጡ የመራጭ አስተያየት ግምገማዎች ዲሞክራቶቹ እጩዎች በጥቂቱ እየመሩ መሆናቸውን ያሳያሉ። ድጋሚ ምርጫው መካሄድ ያስፈለገው በህዳሩ ምርጫ ከአራቱ ተፎካካሪዎች ውስጥ አንዳቸውም አብላጫ ድምፅ ባለማግኘታቸው ሲሆን በዚህ በድጋሚ ምርጫው እስካሁን ባልታየ በተለየ ሁኔታ ከፍ ያለ ቁጥር ያለው መራጭ ድምፅ እንደሚሰጥ ነው የተጠበቀው። ከሶስት ሚሊዮን በላይ መራጮች አስቀድመው ድምጻቸውን ሰጥተዋል። በአሁኑ ጊዜ የመወሰኛ ምክር ቤቱን እየመሩ ያሉት ሀምሳ መቀመጫዎች የያዙት ሪፐብሊካኖቹ ሲሆኑ ዲሞክራቶቹ አርባ ስምንት መቀመጫ ነው ያላቸው። በዛሬው ምርጫ ሪፐብሊካኖቹ ተፎካካሪዎች አንደኛው ወይም ሁለቱም ካሸነፉ ፓርቲው በሴኔቱ ቁርጥ ያለ ባለ አብላጫ ወንበር ይሆናል። የምክር ቤቱን አጀንዳዎች የማውጣት እና በኮሚቴዎችም አብላጫነት የመያዝ መብት ይኖረዋል። ዲሞክራቶቹ ዎርኖክ እና ኦሳፍ ካሸነፉ ደግሞ ሁለቱ ፓርቲዎች ሀምሳ ለሀምሳ አቻ መቀመጫ ይይዛሉ ማለት ነው። መጪዋ ምክትል ፕሬዚደንት ካማላ ሀሪስ ኮሚቴዎችን በማደራጀትም ይሁን የምክር ቤቱን የአጀንዳ ጊዜ ሰሌዳ ለመቆጣጠር አቻ ድምፅ ቢሰጥ ዲሞክራቶቹን የሚደግፍ ድምፅ እንዲሰጡ እድል ይከፍትላቸዋል። ከዜና በኋላ የሚቀርበው የአበይ ርዕስ ዘገባችን ዝርዝሩን ይተነትነዋል። በኮቪድ-19 ዜናዎች ሜክሲኮ በአስትራዜኔካና በኦክስፎርድ ዩኒቨርሲቲ የተቀመመው የኮቪድ-19 መከላከያ ክትባት ስራ ላይ እንዲውል የፈቀዱትን የዓለም ሀገሮች ተቀላቅላለች። የሜክሲኮ የጤና ሚኒስትር በትዊተር ገጻቸው ክትባቱ ለአስቸኳይ ጥቅም እንዲውል ፈቅደናል። በአፋጣኝ በሀገራችን ማምረት እንጀምራለን ብለዋል። ሜክሲኮ አስቀድማም ለፋይዘርና ባዮንቴኩ ክትባት ፈቃድ መስጠቷ ይታወሳል። የአስትራዜኔካና ኦክስፎርድ ዩኒቨርሲቲው ክትባት እንደ ፋይዘር ባዮንቴክ ሰራሹ ክትባት እጅግ ቀዝቃዛ በረዶ ቤት ውስጥ መቀመጥ ያለበት ባለመሆኑ ለማጓጓዝም ሆነ ደሃና ገጠራማ በሆኑ የሀገሮች አካባቢዎች ክትባቱን ለመስጠት ቀለል ይላል። የፋይዘሩ ክትባት ዩናይትድ ስቴትስና ብሪታንያ ውስጥ ለበርካታ የጤና ባለሙያዎች ሲሰጥ ቆይቷል። የአስትራዜኔካውን ደግሞ እንግሊዝ ውስጥ ለአንድ የ ሰማኒያ ሁለት ዓመት ዕድሜ አረጋዊ በመስጠት ተጀምሯል። የሆነ ሆኖ እነዚህን አዲስ ክትባቶች ባለም ዙሪያ ለማዳረስ የሚደረገው ጥረት በበርካታ ሀገሮች በቢሮክራሲ ና በሎጂስቲክስ ተደራራቢ ችግሮች የተነሳ ከሚጠበቀው በላይ እየተጓተተ መሆኑ ተገልጿል። ይህ በዚህ እንዳለ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በመላ ሀገሪቱ ተግባራዊ የሚሆን አዲስ የእንቅስቃሴ ከልከላ አውጀዋል። ትምህርት ቤቶችና የግድ አስፈላጊ ያልሆኑ የንግድ ቤቶች ይዘጋሉ። የሀገሪቱ ሆስፒታሎች ወረርሽኙ ከተከሰተ ወዲህ ባልታየ መልኩ በታካሚ ተጨናንቀዋል ያሉት ጠቅላይ ሚኒስትሩ ሕዝቡ እስከ አውሮፓ የካቲት ፌብሩዋሪ አጋማሽ ድረስ በቤቱ ተከቶ እንዲቆይ አሳስበዋል። ይህ የእንቅስቃሴ ክልከላ የታወጀው የሀገሪቱ የጤና ባለስልጣናት፣ ዶክተሮች ከቀደመው ቫይረስ የበለጠ ተላላፊነት ያለው ነው ያሉት አዲስ አይነት ኮሮና ቫይረስ እየተዛመተ መሆኑን ካረጋገጡ ከጥቂት ቀናት በኋላ መሆኑ ነው። በዩናይትድ ስቴትስም የኒውዮርክ አገረ ገዢ አንድሩ ኮሞ ለወጥ ያለው ቫይረስ በቅርቡ የትም ተጉዘው የማያውቁ አንድ አረጋዊ ላይ ተገኝቷል ሲሉ ትናንትና አረጋግጠዋል። አዲሱ አይነት ዝርያ ቫይረስ ካሊፎርኒያ፣ ኮሎራዶና ፍሎሪዳ ውስጥም ታይቷል። በዓለም ዙሪያም ከሰላሳ በላይ ሀገሮች መግባቱ ነው የተሰማው። የመጀመሪያው የኮሮና ቫይረስ አይነት አብዝቶ እየተዛመተ በዚያ ላይ ደግሞ ይበልጡን ተላላፊው አይነት መምጣቱ ጀርመን፣ ጃፓን እና ጣሊያንን ጨምሮ የተለያዩ ሀገሮች አዲስ ዙር የእንቅስቃሴ ክልከላ እርምጃዎችን እንዲያውጁ ወይም ያሉትን የለይቶ ማቆያ ደንቦች እንዲያራዝሙ አድርጓል። በማዕከላዊ አፍሪካ ሪፐብሊክ በተካሄደው ፕሬዝደንታዊ ምርጫ ስልጣን ላይ የሚገኙት ፎስቲን ትዌዴራ ለሁለተኛ የስልጣን ዘመን እንዳሸነፉ የምርጫ ኮሚሽኑ ያወጣው የመጀመሪያ የድምጽ ውጤት አመላከተ። ትዌዴራ 53 ከመቶውን ድምፅ አግኝተዋል ሲል ኮሚሽኑ ትናንትና ሰኞ ነው ያስታወቀው። ባለፈው ሳምንት በተካሄደው በምርጫው ወቅት እና በኋላም ሁከት እንደተቀሰቀሰ ሲታወስ፣ ተቃዋሚው ጎራ ምርጫው እንዲዘገይ ጠይቆ ነበር። አንድ የአማጽያን ህብረትም ተመስርቷል። የምርጫው ውጤት በህገ መንግስታዊ ፍርድ ቤት መጽደቅ ይኖርበታል። ፍርድ ቤቱ የሚቀርቡለትን የይግባኝ አቤቱታዎችም ያደምጣል ተብሏል። በመጨረሻም ኢራን ዩሬኒየም የማዳበር ስራዋን ቀጥላለች የሚለው የተባበሩት መንግስታት የኒውክሌር ጦር መሳሪያ ተቆጣጣሪ ድርጅት ሪፖርት አብዝቶ እንዳሳሰበው የአውሮፓ ህብረት ዛሬ አስታወቀ። እንዲህ ያለውን አድራጎት የገደበውን ብዙ ሀገሮች ያሳተፈ የኢራን ኒውክሌር ጉዳይ ስምምነት ለማንሰራራት ጥረት ማድረጋችንን እንቀጥላለን ሲልም አህጉራዊው ህብረት አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ታህሳስ 27 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 943 ና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በዩናይትድ ስቴትስ ደቡባዊ ክፍለ ግዛት ጆርጂያ የሚገኙ መራጮች ዛሬ ማክሰኞ ወደ ድምፅ መስጫ ስፍራዎች ሲያመሩ ለሚቀጥሉት ሁለት ዓመታት በአሜሪካ አስተዳደራዊ ስርዓት ውስጥ የሚኖረውን የኃይል ሚዛን በመወሰን ረገድ ትልቅ ሚና ይጫወታሉ። በዩናይትድ ስቴትስ ምክር ቤቶች የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ከአትላንታ ስለ ሁለቱ የምክር ቤት እንደራሴዎች ምርጫ ያደረሰችንን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ትራምፕ ትላንት ሰኞ በጆርጂያ የምርጫ ቅስቀሳ ላይ ነበሩ። አሁንም እንደተለመደው ስለ ምርጫው መጭበርበር አንስተዋል። ጆርጂያ ላይ ልንሸነፍ የምንችልበት ምንም መንገድ የለም፣ የተጭበረበረ ምርጫ ነው። ትራምፕ ይህን የሚሉት መራጮች ወደ ድምፅ መስጫ ሄደው ምክር ቤቱን ለመቆጣጠር በድጋሚ የሚወዳደሩትን ሪፐብሊካን ደራሲዎች፣ ሴኔተር ኬሊ ሎፍለር እና ዴቪድ ፕሩድን መምረጥ ያለባቸው መሆኑን እያሳሰቡ ነው። በጆርጂያ የትራምፕ ደጋፊ ላማርካትስ እንዲህ ይላሉ ድምጼን የሰጠሁት ባለፈው ምርጫ ወቅት የተደረገው ነገር የፈጠረብኝ ጥርጣሬ አሁንም እንዳለ ሆኖ መሆኑን አልክድም። ለፕሬዚደንቱ ደጋፊዎች በምርጫው መጭበርበር ካላቸው እምነት በላይ ዲሞክራቶቹን ተፎካካሪዎች ጆን ኦሰፍ እና ራፋኤል ዋርናክን ማሸነፍ በጣም ወሳኝ ነገር ሆኗል። የፕሬዚደንቱ ደጋፊ ማርክ ሄስ እንዲህ ብለዋል። ሥልጣኑን ይወስዱታል። የተወካዮቹንም የእንደራሴዎችንም ምክር ቤት ያ በቀረጥ ከፋዮች ላይ የሚኖራቸው ትልቁ ሥልጣን ይሆናል። ቀረጣችን በጣም ይጨምራል። ጠመንጃዎቻችንን ሊወስዱብን ይሞክራሉ። ያ ግን በጣም መጥፎ ይሆናል። ዲሞክራቲዎች መሄድ በሚፈልጉበት መንገድ የሚሄዱ ከሆነ በጣም ያስፈራኛል። ውጤቱ እጅግ መጥፎ ሊሆን ይችላል። በአትላንታ ዙሪያ ያሉት መራጮች ድጋፋቸውን ከሪፐብሊካን ወደ ዲሞክራቶች እንዲዞር በማድረጋቸው ተመራጩ ፕሬዚደንት ጆ ባይደን የጆርጂያን ግዛት ከ12000 ባነሰ ድምፅ አሸንፈዋል። እንዲህ ብለዋል ባይደን፣ ጆን እና ሬቨረንድን በመምረጥ ለሀገሪቱ ጠንከር ያለ መልእክት ማስተላለፍ ትችላላችሁ። በጣም ጠባብ በሆነ ልዩነት በሚወዳደሩበትና በተለምዶ የሪፐብሊካኖች አካባቢ በሆነው ጆርጂያ ዴሞክራቶች ለማሸነፍ ትልቅ አቀበት እንደ መውጣት ይሆንባቸዋል። ደጋፊዎቻቸውን አነቃንቀው ሁለቱን የእንደራሴ ምክር ቤት መቀመጫዎች ለማሸነፍ ትልቅ ጥረት ይጠይቃል የዲሞክራቶቹ እጩ እንደራሴዎች ምርጫ ዘመቻ የበጎ ፈቃድ አስተባባሪ የሆኑት ኬራ ኦሊየን እና ሸዋን ዋትኪንስ ወጣቶችንና የተለያዩ የማህበረሰብ አባላትን ይቀሰቅሳሉ ከቅርብ ዓመታት ወዲህ ክፍለ ግዛቲቱን በመለወጥ እነዚህ ወሳኝ ሚና ይጫወታሉ ሸዋን ዋትኪንስ እንዲህ ይላሉ እንደ እውነቱ ከሆነ እስከ ዛሬ ሁለት ዓመት ድረስ ፖለቲካ ውስጥ ብዙም የምሳተፍ ሰው አልነበርኩም። ይሁን እንጂ ግን ከትራምፕ ጋር እየተካሄደ ያለው ነገርና አገሪቱም የገባችበት ሁኔታ ወደ አደባባይ ወጥቼ አሁን የማደርገውን አይነት ነገር እንዲያደርግ ገፍቶኛል። ሰዎችም እንደኔ ወጥተው ነገሮችን ወደ ጥሩ ነገር እንደሚለውጧቸው በትክክል አምናለሁ። የዲሞክራቶቹ ደጋፊ ኬራ ኦሊየን ትራምፕ በጆርጂያ የደረሰባቸውን ሽንፈት ይጠራጠራሉ እንጂ የጆርጂያ ማህበረሰብ ስብጥር ከቅርብ ዓመታት ወዲህ እየተቀየረ መምጣቱን አይቀበሉም ይላሉ። እንደኔ አስተያየት ከሆነ ይሄ ትክክለኛ የትራምፕ ጸባይ ነው። በእርግጥ የምርጫውን ውጤት በቀላሉ ይቀበላሉ ብዬ አልጠብቅም። እንደሚመስለኝ ከሆነ ግን ሁልጊዜም የሪፐብሊካን ግዛት ሆና የቆየችው ጆርጂያ ወዲያው ብድግ ብላ ድንገት ስትለወጥ፣ አሀ የተጭበረበረ ነገር አለ ማለት ነው የተባለ ይመስለኛል። ምንም ይሁን ምን ለውጥ ግን ሁሌም የሚቻል ነገር ነው። በትክክል የተፈጠረውም ያ ይመስለኛል። ከእስከ ዛሬዎቹ ከፍተኛ ቁጥር ያላቸው መራጮች ወደ ጆርጂያ ምርጫ ጣቢያዎች መሄድ የጀመሩት አስቀድመው ነው። ዲሞክራቶች ሁለቱንም መቀመጫዎች የሚያሸንፉ ከሆነ ሁለቱም ፓርቲዎች በምክር ቤት እኩል ድምፅ ይኖራቸዋል። ያ በሆነ ጊዜ ተመራጯ ምክትል ፕሬዚደንት ካማላ ሀሪስ የእሳቸውን ተጨማሪ ድምፅ በመስጠት አብላጫውን ይወስናሉ። ይሁን እንጂ ብርቱ ፉክክር ከታየበት የጆርጂያው ፕሬዝደንታዊ ምርጫ በኋላ የፕሬዝደንቱ ደጋፊዎች ውጤቱን በጸጋ እንደማይቀበሉ ገልጸዋል። የፕሬዝደንቱ ደጋፊ ማርሌና ሃርፐር እንዲህ ይላሉ። በፕሬዝደንታዊው ምርጫ የተጭበረበረ ነገር ኖሮ ከሆነ እንደዛው እንደተጭበረበሩ እንዲቀሩ አልተዋቸውም። ይህ ሁኔታ መኖሩ የምርጫው ውጤት የሚገለጽበትን ቀን ምናልባት የዛሬው ማክሰኞ ቀን ላይሆን የሚችልበት ሁኔታን ሊፈጥር ይችላል የሚል ስጋትም አሳድሯል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ የሶስትዮሽ ድርድሩን ለማስቀጠል መከተል በሚገባው ዘዴ ላይ የቀረበውን የባለሙያዎች ሰነድ ግብጽ ውድቅ አደረገች። በሌላ በኩል በሱዳንና በኢትዮጵያ መካከል ያለው የድንበር ውዝግብ ዛሬም በሰላማዊ መንገድ ብቻ መፈታት እንዳለበት የኢትዮጵያ መንግሥት አቋም መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ያስገነዘቡ መለስካቸው አማሀ ተከታትሎታል። ለአንድ ወር ያህል ተቋርጦ የቆየው የሶስትዮሽ ድርድር ባለፈው ሳምንት እሁድ እንደገና ሲጀመር የአፍሪካ ህብረት ኤክስፐርቶች ያቀረቡትን የመደራደሪያ ዘዴ ሰነድ ግብጽ ሙሉ በሙሉ ውድቅ እንዳደረገችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስታወቁ። በግብፅ በሱዳንና በኢትዮጵያ የውጭ ጉዳይና የውሃ ሚኒስትሮች አማካኝነት ባለፈው እሁድ እንደገና የተጀመረው ድርድር ዋና መነጋገሪያ ሀሳብ የነበረው የሚቀጥለውን ድርድር እንዴት ባለ መንገድ ይቀጥል የሚል እንደነበረ ቃል አቀባዩ አብራርተዋል። የአፍሪካ ህብረት ሊቀመንበር የሰየሟቸው ኤክስፐርቶች ድርድሩ የሚካሄድበትን ዘዴዎች የያዙ ሰነዶችን አቅርበው ሶስቱም ሀገሮች ያላቸውን አቋም እንደገለጹም አምባሳደር ዲና ሙፍቲ የቀረበውን ሰነድ በዚህ በአፍሪካ ኤክስፐርቶች ባለሙያዎች የቀረቡትን ሰነድ እኛ ከሞላ ጎደል ዊዝ ሰርተን ኳሊፊኬሽንስ ተቀብለናል፣ በኢትዮጵያ በኩል ማለት ነው። ሱዳኖችም አገን ዊዝ ኳሊፊኬሽን ማለት ነው። የኤክስፐርቶቹ ሌቭል ኤንሃንስ ይደረግ የሚል የቆየ አቋም እንዳላቸው ታውቃላችሁ። አሁንም ያንን ኮምፕሊመንት አድርገው እነሱም ተቀብለውታል። በግብፅ በኩል ግን የኤክስፐርቶቹ ያቀረቡትን እንትን ሙሉ በሙሉ ውድቅ ተደርጓል ሞዳሊቲውን ማለት ነው የውይይቱን ሞዳሊቲ ስለዚህ የመጨረሻ የተደረሰበት የእሁዱ ድምዳሜ ምን ነበረ የሶስቱ ሀገሮች ኤክስፐርቶች በእስካሁኑ ሂደት የነበሩትን ልዩነቶችና የነበሩትን አንድነቶች ለይተው የሚቀጥለው እሁድ ላይ እንዲያቀርቡ ነው አምባሳደር ዲና በኢትዮጵያ እና በሱዳን መካከል በድንብራቸው አካባቢ ከሳምንታት ወዲህ በአዲስ መልክ የተነሳውን ውዝግብ አስመልክቶ አሁን ጉዳዩ የሚገኝበትን ሁኔታ እንዲያብራሩ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሰጥተዋል። እንደ ቃል አቀባዩ ገለጻ በሁለቱ ሀገሮች መካከል ያለው የድንበር ውዝግብ አዲስ እንዳልሆነ አስታውሰዋል። ድንበሩ በኢትዮጵያና በወቅቱ የሱዳን ቅኝ ገዢ ከነበረው ከእንግሊዝ መንግስት ጋር በ ሺህ ዘጠኝ መቶ ሁለት ዓ ም የተካለለ ቢሆንም በሚገባ ተለይቶና በምልክት ታግዞ የተከለለ ባለመሆኑ ለረጅም ጊዜ ቁርጥ ውሳኔ ሳያገኝ ከመቶ ዓመታት በላይ የቆየ እንደሆነ አስረድተዋል። ከጥቂት ሳምንታት በፊት በዚህ ድንበር አካባቢ በሱዳን ኃይሎች ተፈጸመ ያሉትንም ዘርዝረው ይህ ዘላቂ መፍትሄ እንደማይሆንና የኢትዮጵያ አማራጭ ነው ያሉትንም ገልጸዋል። የዚህ በሰሜኑ የሀገራችን ክፍል ሕግ ማስከበር ላይ በምናተኩርበት ሰዓት በዚህ በኩል ይህንን አጋጣሚ በመጠቀም ወደ ውስጥ የመግባትና ያለ ማያዝ ብቻ ሳይሆን እዚ አካባቢ ያለውን ህዝብ መጉዳት ብቻ ሳይሆን አርሶ አደሩን እንትን ማለት ብቻ ሳይሆን ክሌም የማድረግም ጭምር በአንዳንድ ከፍተኛ ባለስልጣናት በቃ ከዚህ በኋላ እኛ ጉዳይ ይሄ ነው፣ ድንበራችን ይሄ ነው፣ ሌላ አለቅም፣ ወደ ሌላ እንሄድም የሚል ነገር አይነት አዝማሚያ መንጸባረቁ ነው። በኢትዮጵያ በኩል እየተባለ ያለው ወደ ነበረው እንመለስ ነው። በፒሪድ አሁን ፖዚሽናችን ወደ ነበረው እንመለስና የማካለሉን ነገር የመለየቱን ነገር ግን ቁጭ ብለን መጀመር ነው። መንገድ እንስራ ሳይንቲፊካሊ እንሄድበትና ኤክስፐርቶችን አሰማርተን የድንበር ኮሚሽን አለ፣ ኤክስፐርቶች አሉ፣ በደንብ እንስራው ነው። ነገር ግን ይሄ በግርግር እንዳይሆን እኛን መዘናጋት መስሏችሁ ተጠቅማችሁ እዚህ ውስጥ መግባትና እዚህ መቀመጥ አትችሉ በሚል ነው። ሁለተኛ ነገር ደግሞ ይሄ ብዙ አካባቢ የኢትዮጵያ ሀይል ሌላ ላይ ባተኮረበት ሰዓት ያሸነፋችሁትም ጦር የለም፣ ግን በግብታዊነት መዛ አካባቢ የገባችሁት እና ተውት፣ ወደ ሰላም እንሄድ። ዋናው ነገር ትልቁ ፒክቸር የኛ ግንኙነት ነው። በኢትዮጵያ ላይ የሱዳን ኃይሎች የተባለውን አይነት እርምጃ ከወሰዱ መንግስት ለምን ይህን እርምጃ በሚገባው ስሙ ወረራ ወይንም አግሬሽን ብሎ አልጠራውም የሚል ጥያቄም ለአምባሳደር ዲና ሙፍቲ ቀርቦ ነበረ። የሰሩት ነገር ወሬ ተገልጿል። በወቅቱ ህገወጥ ስራ ነው። ገበሬውን ጎተውታል፣ ዘርፏል ማሳ እንደዚህ በሚል ረ የተገለጸበት ሁኔታ ነበረ። ነገር ግን ቅድም ያልኳቸው ቢቅር ፒክቸር የማየቱ ነገር ስቲል እንትናችን ውስጥ መጽፋችን ውስጥ ስለቆየ ነው። መልስ መስጠት የሚለው ነገር መልስ ተሰጥቷል። አክቹዋሊ መልስ በዲፕሎማቲክ አለም ታውቃላችሁ፣ ዝም ብሎ ኦፊሻሊ በሚዲያ የሚሰጥ መልስ አለ። በዲፕሎማቲክ ቻናል የሚባላል እዚ አምባሳደር አላቸው። ለአምባሳደሩ ይሰጣል። ኮምፕሌንት አምባሳደር ቆጥታ ለመንግስት ያደርሳል። እዛ እኛ ኤምበሲ ያለ አምባሳደሮቹ ሄደው ውጭ ጉዳይ ኮምፕሌን ያደርጋል። የመልስ አሰጣት ብዙ ጊዜ እንደዛ ነው የሚሄ ነው ሶ በዚህ ደረጃ የቀረ ነገር የለም። የተቀረውም ነገር ኦልሬዲ በሂደት እየተሟላ የሚሄድበት ሁኔታ አለ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከሚመለከታቸው የመንግስት ከፍተኛ ባለሥልጣናት ጋር ሆነው ለአውሮፓ ህብረት አባላት አምባሳደሮችና ለሌሎች ለጋሽ ሀገሮች ተወካዮች በሰሜኑ የሀገሪቱ ክፍል ህግን ለማስከበር ተወስዷል ከተባለው እርምጃ በኋላ ሰብአዊ እርዳታንና የመሠረተ ልማት አገልግሎቶችን ለመመለስ እየተሠራ የሚገኘውን ክንውን ገለጻ እንዳደረጉላቸው ቃል አቀባዩ በሰፊው አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው አርባ አንስቶ ስምንት መቶ ኢትዮጵያውያን ስደተኞች ምስራቅ ሱዳን መግባታቸውን ገልጸዋል። በትግራይ ክልል ከሚካሄደው ጦርነት ሸሽተው ሱዳን የገቡ ናቸው ያላቸው ስደተኞች ብዛት ከ56 ሺህ በላይ መድረሱን ስደቱ የተጀመረውም በጥቅምት ወር ማብቂያ ገደማ መሆኑን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ ባጠናቀረችው ዘገባ ጠቅሳለች። አዳነች ሳየት አቅርበዋለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በሚሰራው ስራ የመንግስትም ሆነ የሌሎች አካላት ተጽዕኖ እንደሌለበት አመለከተ። የኢትዮጵያ እስር ቤቶች መጠነኛ መሻሻል ቢያሳዩም ብርቱ ጥረት የሚጠይቅ ስራ አለ ብሏል ኮሚሽኑ። የአዲስ አበባው ዘጋቢያችን መለስካቸው አምሃ ኮሚሽኑ የሰጠውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሥራውን ነፃና ገለልተኛ በሆነ መንገድ በሰብአዊ መብቶች መርሆዎችና በሰብአዊ መብቶች ሕጎች ብቻ በመመስረት የሚያከናውን አካል ነው ሲሉ ኮሚሽነር ዳንኤል በቀለ ተናገሩ። ባለፈው ሳምንት መጨረሻ ላይ ከስድስት ወራት በፊት ከአርቲስት አጫሉ ሁንዴሳ መገደል በኋላ በተፈጠረው ሁከት በኦሮሚያ ክልል የተፈጸመውን የሰብአዊ መብቶች ጥሰት ምርመራ ውጤት ዘገባ ይፋ ለማድረግ ኮሚሽኑ በጠራው ጋዜጣዊ ጉባኤ ኮሚሽነሩ እንዳብራሩት ኮሚሽኑ ከቅርብ ጊዜ ወዲህ ራሱን ገለልተኛ፣ ነጻና ውጤታማ ተቋም ሆኖ እንዲደራጅ ጥረት እያደረገ እንደሚገኝ ተናግረዋል። በተለይ በዕለቱ ይፋ ከተደረገው የምርመራ ውጤት አኳያ ነጻና ሌሎች ዓለም አቀፍ ተቋማት ጉዳዩን እንዲመረምሩ ጥያቄ ይነሳል ለሚለው የጋዜጠኞች ጥያቄ ኮሚሽነሩ ዘርዘር ያለ ምላሽ ሰጥተዋል። ስራችን ገለልተኛ ነው፣ ነፃ ነው፣ የመንግስት ተጽዕኖ የለበትም ወይም የሌሎች የማናቸውም አይነት ቡድኖች ወይም ወገኖች ተጽዕኖ የለውም። ስለዚህ የምንሰራው ስራ በሰብዊ መብት መርሆችና በሰብዊ መብት ህጎች ብቻ በመመራት የምንሰራው ስራ ስለሆነ ነፃና ገለልተኛ ስራ ነው ብለን እናምናለን። በዚህ ላይ ምንም ጥርጥር የለንም። ነፃና ገለልተኛ ስራ ነው። በዚህም የተነሳ እኛ እንደሚገባን ከአገር ውስጥም ሆነ በዓለም አቀፍ ደረጃ በዓለም አቀፍ ድርጅቶችም በዓለም ተቋሞችም በአለም አቀፍ አንዳንድ መንግስታትም ጭምር የኮሚሽኑ ምርመራዎች እና ምክረ ሀሳቦች ተቀባይነታቸው፣ ተአማኒነታቸው ከጊዜ ወደ ጊዜ እየጨመረ የመጣ መሆኑን ተመልክተናል። እናንተም ይህንን እየታዘባችሁ ይሆናል ብዬ አስባለሁኝ እና ይህ ማለት ግን የኮሚሽኑ ምርመራ ከምንም አይነት ትችት ወይም ወቀሳ በላይ ይሆናል ለማለት አይደለም። ትችትና ወቀሳ ሊኖር ይችላል። እኛም ምክንያታዊ ትችትና ወቀሳ እስከሆነ ድረስ እንቀበላለን። በሌላ በኩል ግን አንዳንድ የፖለቲካ ዓላማ ያላቸው ወቀሳዎችና ትችቶች እንደሚሰነዘሩ የታወቀ ነው ብለዋል ዶክተር ዳንኤል። ይህም ቢሆን የሚቀርቡ ትችቶች እና ወቀሳዎች በሐሳብ ደረጃ እስከሆኑ ድረስ ሐሳብን ማቅረብ የዴሞክራሲ አንዱ ገጽታ መሆኑን በመጠቆም ኮሚሽኑ ይህንን እንደሚያከብር አስረድተዋል። ችግሩ ግን በሀገርም ሆነ በዓለም አቀፍ ደረጃ ከዚህም የተወሳሰበ ነው ብለዋል። እንደምትረዱት አሁን ያለንበት ዘመን እና የፖለቲካ ወቅት በጣም የተካረረ የፖለቲካ ክፍፍል ያለበት ስለሆነ የተለያዩ ቡድኖች ወይም የተለያዩ ሰዎች የሰብአዊ መብትን ስራ ከሰብአዊ መብት ስራ አንጻር ብቻ ሳይሆን ከፖለቲካ ጠቀሜታው አንጻር ይመለከቱታል እና በእንግሊዝኛ ቋንቋ ፖለቲሳይዚንግ ሂውማን ራይትስ ይባላል። ሂውማን ራይትስን ለፖለቲካ ዓላማ መጠቀም ማለት ነው። ስለዚህ ለፖለቲካ ዓላማ ለማራመድ የሚጠቅም ሲመስላቸው ይደግፉታል የእኛንም ግኝት ይደግፉታል የማይጠቅም ሲመስላቸው ደግሞ ይቃወሙታል። ወይም የኛንም ግኝት ይቃወሙታል ማለት ነው። ይሄ ያጋጥማል ያለ የሚኖር ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ያለ ነገር ነው። ምናልባት የአንድ ዲሞክራሲያዊ ማህበረሰብ መገለጫም ሊሆን ይችላል በሀሳብ ደረጃ ብቻ ከተገለጸ። ነገር ግን ምክንያታዊ ሲሆን ትርጉም ያለው ዲሞክራሲያዊ አስተዋጽኦ ይኖረዋል ብዬ አስባለሁኝ። አንዳንዱ ምክንያታዊ ያልሆነ ተቃውሞና ትችት ስለሚሆን ማለት ነው። ይሁንና ይላሉ ዶክተር ዳንኤል ኮሚሽኑ ምርመራ ባላደረገባቸው አካባቢዎች ማንኛውም ዓለም አቀፍ ሆነ ሀገራዊ አካል ቢመረምር ተቋሙ ምንም አይነት ተቃውሞ የለውም ብለዋል። እኛ የምናካሂደው ምርመራ ነፃና ገለልተኛና እውነተኛ መረጃ ላይ የተመሰረተ መሆኑን ብናምንም ነገር ግን ተጨማሪ ምርመራ ስራ አያስፈልግም የሚል እምነት ግን ደግሞ የለንም። ዓለም አቀፍ ተቋምም ይሆን የሀገር ውስጥ ተቋምም ይሁን ሚዲያም ይሁን የአገር ውስጥም የውጭ ሚዲያ ተቋሞችም ደግሞ እኛ ከምናደርገው ምርመራ በተጨማሪ ደግሞ የበኩላቸው ምርመራ እና ማጣራት እንዲያደርጉ እንደግፋለን። ስለዚህ ዓለም አቀፍ ተቋሞችም የሰብአዊ መብት ተቋሞችን ጨምሮ እኛ ምርመራ ባደረግንባቸው አካባቢዎች መጥተው የበኩላቸውን ደግሞ ተጨማሪ ምርመራ ማድረግ ላይ በእኛ በኩል ተቃውሞ የለንም፣ ምናልባትም እንደግፋለን። እንደዚህ አይነት ስራ በተለያዩ ተቋሞች መሰራታቸውን እኛም ስራችን ላይ እምነት ስላለን ማለት ነው። በዕለቱ ከጋዜጠኞች የቀረቡት ጥያቄዎች ይፋ በተደረገው የምርምር ዘገባ ላይ ብቻ አልነበረም። በአሁኑ ጊዜ በተደጋጋሚ ዜና በሆኑ በእስረኞች አያያዝና በተያያዥ ጉዳዮችም ጥያቄዎች ተሰንዝረዋል። የዋስትና መብታቸው ተጥሶ ከፍርድ ቤት የተሰጠ ትዕዛዝ እየተሻረ ዛሬም በተለያዩ እስር ቤቶች እንደተያዙ ያሉ ዜጎች አሉ። ኮሚሽኑ በዚህ ረገድ ምን እያደረገ እንደሆነም ኮሚሽነሩ ምላሽ ሰጥተዋል። ዶክተር ዳንኤል በንጽጽር ደረጃ ምናልባት የኢትዮጵያ እስር ቤቶች በታሪካችን ከነበረው የሰብአዊ መብቶች ጥሰት አንጻር የተሻለ ሁኔታ አለ ቢባልም አሁንም ግን ገና ብዙ የሚቀር ነገር አለ ብለዋል። በልዩ ልዩ እስር ቤቶች ውስጥ ከፍርድ ቤት ትዕዛዝ ውጭ ታስረው ያሉ ሰዎች እንዳሉ እንመለከታለን። የዋስትና መብት ተፈቅዶላቸው ያልተለቀቁ ብዙ እስረኞች እንዳሉ እንመለከታለን። አንዳንድ ቦታ የእስር ቤት አያያዝ በጣም አሳሳቢ መሆኑን እንመለከታለን። አንዳንድ ቦታ በተለይ በክልል ከተሞች ውስጥ እስር ቤቶች ውስጥ ጥቃት የደረሰባቸው ሰዎችም ያጋጥሙናል። ስለዚህ እነዚህ ሁሉ የሚያሳስቡን ጉዳዮች ናቸው። በቅርበት እንከታተላቸዋለን። በተለያየ ወቅት መግለጫም ያወጣንበት ብዙ ከተለያዩ የመንግስት ኃላፊ ጋራ ብዙ የተከራከርንበት፣ የተወያየንበት እና በተወሰነ መጠን በአንዳንድ ጉዳዮች ላይ ትንሽ ውጤት እያየንበት የመጣ ጉዳይ ነው፣ ግን ያልተፈታ ችግር ነው። ያሳስበናል መከታተላችንን እንቀጥላለን በኦሮሚያ ክልል በተለያዩ ቡድኖች የተፈጸሙ ጥቃቶችን ለመከላከልና ለማስቆም የጸጥታ አካሉ የነበረው ሚና እንዲሁም ከጤና አገልግሎት አሰጣጥ መስተጓጎል ጋር የነበሩ ሁኔታዎችን በሚመለከት አቃቢ ህግና ፖሊስ ከሚያደርጉት ምርመራ ውጪ ነጻና ገለልተኛ ምርመራ እንዲደረግም ኮሚሽኑ በምክረ ሀሳብ ደረጃ እንዳቀረበ አይዘነጋም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው አርባ አንስቶ 800 ኢትዮጵያውያን ስደተኞች ምስራቅ ሱዳን መግባታቸውን ገልጸዋል። በትግራይ ክልል ከሚካሄደው ጦርነት ሸሽተው ሱዳን የገቡ ናቸው ያላቸው ስደተኞች ብዛት ከ56ሺ በላይ መድረሱን፣ ስደቱ የተጀመረውም በጥቅምት ወር ማብቂያ ገደማ መሆኑን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ ባጠናቀረችው ዘገባ ጠቅሳለች። አዳነች ሳየት አቅርበዋለች። በየዕለቱ ሱዳን የሚገቡት ስደተኞች ቁጥር ቀውሱ ከተጀመረበት ጊዜ እየቀነሰ ነው። ትግራይ ውስጥ የተካሄደው ውጊያ እጅግ ከባድ በነበረበት ወቅት በየቀኑ በሺዎች የሚቆጠሩ ስደተኞች ነበር ሱዳን የሚገቡት። አሁንም ቢሆን በሲቪሎች ላይ የሚፈጸመው ጥቃት በደልና አደጋ እንደቀጠለ የተባበሩት መንግስታት የስደተኞች አገልግሎት ጠቁሟል። በመቶዎች የሚቆጠሩ ኢትዮጵያውያን ህይወታቸውን ለማዳን ሲሉ እየተሰደዱ መሆናቸውን የተባበሩት መንግስታት የስደተኞች አገልግሎት ቃል አቀባይ አንድሬይ መሄችቺ ተናግረዋል። ምስራቅ ሱዳን ላይ እየገቡ ያሉ ስደተኞች ለቀናት ያህል ተጉዘው የተዳከሙና ከለበሱት በስተቀር ምንም ነገር የሌላቸው መሆናቸውን ቃል አቀባዩ ገልጸዋል። በተለይም በስደተኞች ሰፈሮች ላይና በስደተኞች መቀበያ ማዕከሎች የውሃና የንጽህና መጠበቂያ አቅርቦቶችን የማሻሻሉ ጉዳይ ወሳኝ ነው። የኮቪድ-19 ወረርሽኝ መስፋፋትን የመከላከል እርምጃም መጠናከር አለበት። ለይቶ የማቆያ ቦታዎችም እንዲኖሩ ያስፈልጋል። የማስጠለሉ ተግባር ዘላቂ እንዲሆንና በተለይም በመጪው ግንቦት ወር በሚገባው የዝናብ ወራት በስደተኞች ሰፈሮች ያሉትን ስደተኞች ኑሮን ለማሻሻል ተጨማሪ ገንዘብ ያስፈልጋል። ከስደተኞቹ ከ30 ከመቶ በላይ የሚሆኑት 18 ዓመት ዕድሜ ያነሱ፣ አምስት ከመቶ የሚሆኑት ደግሞ ከ60 ዓመት ዕድሜ በላይ መሆናቸውን የስደተኞቹ አገልግሎት ቃል አቀባይ ጠቁመዋል። ከኢትዮጵያ ጋር በሚዋሰነው ድንበር አጠገብ ያሉት ሁለት የስደተኞች መቀበያ ማዕከሎች የተጣበቡ ከመሆናቸውን በላይ ለስደተኞች የጸጥታ አደጋ እንደሚደቅኑ ቃል አቀባዩ ማጭች ይገልጸዋል። ይህን መሰረት በማድረግም የተባበሩት መንግስታት ድርጅት የስደተኞች አገልግሎት አጋሮችና የሱዳን የስደተኞች ጉዳይ ኮሚሽን ስደተኞቹን በተቻለ ፍጥነት ሱዳን ውስጥ ገባ ብሎ ወደሚገኝ አዲስ ቦታ እያዛወሩ መሆናቸውን መቼቼ ተናግረዋል። የሀገሪቱ መንግስትና የሰብአዊ አገልግሎት ድርጅቶች ቁጥራቸው እየጨመረ በመሄድ ላይ ያሉትን ስደተኞች የመርዳት ተግባሩን ከፍ እያደረጉ ናቸው ይላሉ ቃል አቀባዩ ከሀያ በላይ የሚሆኑ የሬዲዮ ድርጅቶች በቦታው ሆነው የመጠለያ የጤናና የምግብ አቅርቦት እያቀረቡ መሆናቸውን ገልጸዋል። ብዙ ለስደተኞቹ የሚያስፈልጉ ነገሮች መኖራቸውን መችቼ ጠቅሰው እንዲህ አይነቱን ሰብአዊ ተግባር ለማከናወን ተጨማሪ ገንዘብ ያስፈልጋል ብለዋል። በተለይ በአሁኑ ወቅት የሚገቡት ስደተኞች በግጭት መሀል ተቀርቅረው የተለያዩ የታጠቁ ኃይሎች ሰለባ መሆናቸውን ገልጸዋል። ቤታቸው እንደሚዘረፍ፣ ጎልማሶችና ወንዶች ልጆች በግዴታ ለውትድርና እንደሚመለመሉ፣ በሴቶችና በልጃገረዶች ላይ የወሲብ ጥቃቶች እንደሚፈጸሙ ተናግረዋል። ባለፈው ሐሙስ ባበቃው 202 ዓ.ም የተባበሩት መንግስታት ድርጅት የስደተኞች አገልግሎትና አጋሮቹ ከትግራይ የተሰደዱትን ኢትዮጵያውያን እስከ አዲሱ ዓመት አጋማሽ ድረስ ባለው ጊዜ ለመርዳት የ156 ሚሊዮን ዶላር ገንዘብ ለማግኘት ጥሪ አድርገዋል። እስካሁን ባለው ጊዜ ለመስጠት ቃል የተገባው ግን 40 ሚሊዮን ዶላር ብቻ መሆኑ ታውቋል። ቻግኒ ከተማ ውስጥ ራንች በተሰኘ አካባቢ ሜዳ ላይ የሰፈሩ ተፈናቃዮች በረሃብ እየተሰቃየን ነው ይላሉ። በየጊዜው የሰብአዊ እርዳታ በተሽከርካሪዎች ተጭኖ ወደ አካባቢ ቢደርስም እርዳታውን የሚያከፋፍል አካል ግን የለም ብለዋል። በቅርብ የሚገኘው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከልና የምግብ ዋስትናና ልዩ ድጋፍ ማስተባበሪያ ጽፈት ቤት በበኩሉ እርዳታውን በወቅቱ የማከፋፈል ችግሩ የተፈጠረው በመንግስት መዋቅር በሚሰጠው እርዳታ ሳይሆን በግለሰብ ደረጃ ተሰብስቦ የሚ የሚመጣውን እርዳታ ለተረጂዎቹ እኩል ማከፋፈል ባለመቻላችን ነው ብለዋል። በክልሉ ከ250 ሺህ በላይ ተፈናቃዮች እንደሚገኙና ሁሉም ግን እኩል እየተስተናገዱ ናቸው ሲሉ አክለዋል። አስቴር ምስጋናው የዚህንም ዝርዝር ይዛለች። ከቤንሻንጉል ጉምዝ ክልል መተከል ዞን በየጊዜው በሚከሰት ማንነትን መሰረት ያደረገ ጥቃት የአካባቢው ዜጎችን ለእንግልት ዳርጓል። በዚሁ ዞን ቻግኒ ከተማ አካባቢ 50 ሺህ የሚጠጋ ተፈናቃይ የሚገኝ ሲሆን ራንች በተሰኘ አካባቢ የሚገኙ ተፈናቃዮች ሰብአዊ ድጋፍ ተጭኖ ቢመጣም የሚያከፋፍለን የለም ብለዋል። ስሜ አንሙት መለሰ ተባላለሁ። ከጉባ ወረዳ ነው፣ ከክልል ስድስት ማለት ነው። ከመጠከል ቢሆን እዚህ ከገባን ከወር በላይ አልፎናል። ወር እኔ ከመጣው ወር ከሳምንት እየሆነ እዚህ ቻግኒ ከገባው ማለት ነው። እና እርዳታ አላገኛችሁም? እስከ ዛሬ አንዲት ነገር አንዲት ነገር እርዳታ የምትባል አይተን አናውቅም። አንዲት ነገር መጣ ይባላል ለሴቶች አምስት አምስት ኪሎ የምትመጣለች። ዝም ብሎ ሊመዘግቡና ይወስዱና ለእነሱ ሰጠ እንደዚህ ምናምን ላሉ ግማሾች መልሶ ይሰዳቸዋል። ሀብታም ያም በጎ አድራጎት የሚመጣ ሀብታም አለ ያለ ያም በሱ ነው የሚሰጡት እንጂ ከመንግስት እስከዛሬ ድረስ አንዲት ነገር ያየነው ነገር የለም። አንዲት ነገር ቆጣ መጣ በልብስ መጣ ይሉናል። አንዲት ነገር እስከዛሬ ድረስ አንዲት ነገር አንዲት ነገር ያየነው ነገር የለም። ህዝቡ ህጻናት በሙሉ እያለቀሰ ነው ያለ ቦሌ እያለቀስነ ነው ያለነ። አንድም ነገር ግን ለኛ ግን አሁን ያገኘነ ነገር የለም። ግማሽ ሲያገኘም፣ ግማሽ አያገኝም። በቂ አይደለም እንጂ መምጣቱ ይመጣል ማለት እኮ ነው። መምጣቱ የመጣውን ነገር ቢኖርም ራሱ አንድም ነገር የሰጡን ነገር የለም። ስሙ ግን እየተሰጠ ነው ብለው ራሱ እዚህ ለሚዲያ ላይ ራሱ እያቀረቡ ነው። ወር ሙሉ ነው እዚህ ላይ ያለነ ግን ለህፃን አካባቢ የሚጠጣ ነገርና የሚላት ነገር ራሱ ያቀረቡን ነገር ምንም የለም። ራሱ ተሰቃይተና ያለነ እርዳታ የሚባል ነገር መጧል የተባለ በባለፈውም ላቃቸው አያሌው አምጥቶ አንድ ነጥብ ሚሊዮን እርዳታ ቅረበ ታስረክበ ናቸው አሉ ምንም ለህብረተሰቡ የደረሰ ነገር የለም። ጉዳዩን ይመለከተዋል የተባለው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከል፣ ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች አስተባባሪ አቶ ደርበው በላይ የምግብ እርዳታ እየተከፋፈለ ነው። ችግሩ የተፈጠረው በመንግስት መዋቅር ውስጥ በሚሰጠው ሳይሆን በግለሰብ ደረጃ ተሰብስቦ የሚመጣውን እርዳታ ግለሰቦቹ እኩል ማከፋፈል ባለመቻላቸው ነው ብለዋል። አልተሰጠን የሚሉት የመንግስትን ድጋፍ ሳይሆን እነዚህ በበጎ አድራጎት የሚመጡ ሰዎች አሉ። በግለሰብ ደረጃ በበጎ አድራጎት ድርጅቶች የሚመጣ ድጋፍ አለ። አንዳንዴ ያ ድጋፍ በመንግስት መዋቅር በምግብ ዋስትና ገቢ ሆኖ በመንግስት ስርጭቱ መፈጸም ሲገባው ወደ ካምፕ ውስጥ እየገቡ እናሰራጫለ የሚሉ ሰዎች አሉ። ግለሰቦች እኛ ካላሰራጨ ነው፣ በመንግስት ማለፍ የለበት የሚሉ ስላሉ ያንን ለማሰራጨት ሲገቡ የተወሰነ ቁጥር ያለው ነው ዱቄት ቢሆን ሌላም ነገር ቢሆን ቁሳቁስም ቢሆን ውስን ይዘው ስለሚገቡ ካምፕ ውስጥ ያለው ሰው ደግሞ ቁጥሩ በጣም በርካታ ስለሆነ ያ ስለማይደርስላቸው እንደ እድላቸው ሆኖ ጉልበት ያላቸው እንደዚህ ተቀምጠው የሚወስዱ አሉ። አንዳንዴ ችግር እየተፈጠረብን ነው። ይሄን እኛም የክልሉ አመልክተናል። ይሄን ጉዳይ ከዚህ በኋላ አሁን ከሁለት ቀን ከሶስት ቀን ወደዚህ እንዲህ አይነት ስርጭቶችን ከመንግስት ውጭ ባለ መንገድ እንዳይሰራጭ ከልክለናል። አሁን ላይ ሰላሳ ኩንታንም አርባ ኩንታንም ይዞ ቢመጣ ኃይል ካለ በእኛ በኩል እንዲያልፍና ለእኛ ገቢ አድርጎ እኛ በያዝ ነው ቅደም ተከተል መሰረት ከስድስት ወረዳ የመጡ ናቸው ተፈናቃዮቻችን። አንድ ወረዳ አንድ ቀን እናስተናግዳለን፣ በነጋታው ሌላ ወረዳ እናስተናግዳለን። የመጡ የመጡትን በዚህ መንገድ እኛ በያዝ ነው ቅደም ተከተል መሰረት ለማሰራጨት ነው እየሞከር ነው ያለን፣ እና እዛ ላይ ሁለቴም ሶስቴም ያገኘ ሰው ሊኖር ይችላል፣ አንድ የሚያላገኘ ሊኖር ይችላል። እነዚህ ዜጎች ይዞ የመጡትን በበጎ አድራጎት ይዞ የሚመጡትን ድጋፍ ማለት ነው። እና ይህን ባላንስ ለማድረግ እና በፍታዊነት እንዲደርሳቸው ለማድረግ በመንግስት እንዲያልፍ ነው አሁን እየሰራን ያለን። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ሁሉንምና ልዩ ድጋፍ የሚሹ አካባቢዎች ኮሚሽነር ዘላለም ልጃለም በበኩላቸው ሁሉንም እኩል እያስተናገዱ እንደሆነ ተናግረዋል። በክልላችን ሁለት መቶ ሀምሳ ስምንት ሺ ተፈናቃያለ በወር አርባ ስድስት ሺ ኩንታል እህል ያስፈልጋል። ይህን ከፌዴራልም ከረድኤት ድርጅቶችም ከክልሉም እያረግን ነው እየሰጠ ያለ ሲሲ አቋቁመን ጤና፣ ውሃ እኛ በጋራ ሆነ እየሰጣ ነው የጤና እንኳን የግሲል መድኃኒት የሚወስዱ የኤች አይ መድኃኒት የሚወስዱ ክሊኒክ ሁሉ ዘው አቋቁመን እየተሰጣ እንዴ እንግዲህ በግለሰብ ደረጃ እየተሰበሰበ ያለው የእርዳታ ቁሳቁስ ግለሰቦቹ እኩል ማከፋፈል ባለመቻላቸው ቅሬታ እየተነሳ ስለሆነ ሁሉም በኮሚሽኑ በኩል እንዲያልፍ ጥሪ አስተላልፈዋል። ኮሚሽነሩ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። ሀገር የተገደለችውን የአጊቱ ኤደኦን አስክሬን ወደ ሀገር ውስጥ ለማስገባት ጥረት በማድረግ ላይ መሆናቸውን ወላጆቿ አገለጡ። አጊቱ ብርቱና ጠንካራ የነበረች መሆኗንና በሀገር ውስጥም በተመሳሳይ የስራ መስክ ለመሰማራት እቅድ እንደነበራት ወላጅ አባቷ ለአሜሪካ ድምፅ ገልጠዋል። ሙክታር ጀማል ነው ያነጋግራቸው። አቶ ኤደኦ ጉደታ፣ የአጊቱ አባት። እሷንም ነፍሷን ይማር፣ እናንተንም ፈጣሪ መጽናናቱን ይስጦት። አሚን አሚን። አጊቱ ስንተኛ ልጆ ናት? አቶ ሄደው ሁለተኛ ነች። መች ነው ወደ ጣሊያን የሄደችው? በትክክል አላስታውስም። እስከ ስንተኛ ነበር እዚህ የተማረችው? የትምህርት ሁኔታዋ እንዴት ነበር? እስከ አስራ አንደኛ ነው የተማረችው። ከአቶሎስ ሚሽንሲታ ወያ አስተዳደጓ እንዴት ይመስል ነበር? በጣም እሷ ተፈጥሯ የተለየ ትምህርት ተግቦች እኔ ሾፌር ነበር፣ የከባድ መኪና ሾፌር ነኝ እና እሷ ጥሩ ትምህርት ነበር ያ

ወደ ሀገር ቤት መጥታ ነበር። እስቲ ምን ነበረ የዛኔ ያወራችሁት? ምን ለመስራት ምን ሀሳብ ነበራት? ልትጠይቅን መጣች እና ከእናቷ ጋር እኔም ወደ ሀገር እሺ፣ የሰራሽም ነገር እዚህ በሀገር ስታ ስሪ ብለን ወቀስናት። እሺ አለች እና ኦሮሚያ ኢንቨስትመንት ቢሮሄን ትንሽ ቢሮክራሲ የእኛ ቢሮክራሲ ተፈሳይሳ ልትመለስ ስትል እኔ ወክኝ ብዬ ለምኜ እኔ ወከላ ሄደች ከዛ Biz oranın bir birom ተባብሮ ወደ ብሬት አካባቢ ሞጆ ዴይሪ ፋርም እና ፖልተሪ ፋርም የምስራቅ ሸዋ ጉዳውን ጨረሰልኝ። ወደ ሞጆ አካባቢ ወደ ፕሮጀክት ዴይሪ ፋርም እና ፖልተሪ ፋርም፣ የእንስሳት እርባታ እና የእንስሳት ተዋጽኦ ማቀነባበሪያ እንደማለት ነው። አዎ፣ የወተት እና የዶሮ እርባታ እሱም ጀመረ፣ ተጀምረዋል። እንግዲህ አሁን ልጄ ነው የሚያካሂደው። በእድገቷ ውስጥ በአስተዳደጓ ፍላጎቷ ጸባይዋ፣ ምን ነበር ፍላጓቷ? በቃ ትምህርትን ትወደዋለች። በያዘችው ሁሉ ጎበዝ ነበረች። ከዛ የስራ ፍቅር ያዛት፣ ወደ ስራ ገባቸው። ትዳር ልጅ አላት ወይ የላትም? ስንት ልጆች ናቸው ያሏችሁ? እኔ ከአቤቱ እናት ጋር ሰባት ልጅ ነው ከሌላ ደግሞ ሁለት አሉ። በሰው እጅ ህይወቷ ማለፏ ነው የተሰማው ዜና። ይህም በተመለከተ ከኢትዮጵያ ወይ ደግሞ ከውጭ ከጣሊያን ያነጋገራችሁ የመንግስት አካል አለ? ጠልቅ ብዬ አም ሆም በሰው እጅ ነው የጠፋ የሰማት እኔ አሁን የሚኖረው ናዝሬት አካባቢ ነው። ከናዝሬት ይሄ ልጄ ጠራኝ ና ዚ አዲስ አበባ ቀርሶ ይህን ነገረኝ። ከዛ እንደ ሞተችም አሁን የሚሰማው ነው ወሬ የሚሰማ በሰው እጭ ነው። ይኸው ነው። አሁን አስከሬኗን ሀገር ቤት አስገብቶ ለማሳረፍ ነው እየተወራ ያለው። ይህም በተመለከተ መች ነው ወደ ሀገር ይመጣል ተብሎ የተጠበቀው? እኔ እንግዲህ ነው አሁን የሚከታተሉት መቼ እንደሚገባም እስካሁን የተጣራ ነገር ያላወኩት። በተለይ ይህንን የሕግ ጉዳይ ለሚከታተል የመንግስት አካላት ማስተላለፍ የሚፈልጉት መጠየቅ የሚፈልጉት ምንድን ነው? አዎ የልጄ ደን እንዳይጠፋ የኢትዮጵያ መንግስትም የጣሊያን መንግስትም ገንዘብ እንዲያወጡልኝ ይፈልጋለሁ። ይሄው ነው የምለው። አቶ የደወ ጉደታ የአጊቱ ወላጅ አባት፣ አዘናችሁን ፈጣሪ አጽናችሁ፣ እሷንም ነፍሷን ይማር። አሜን። የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ባለፈው አርብ በዋለው የአውሮፓውያኑ አዲስ ዓመት ለአገሪቱ ሕዝብ ባሰሙት ንግግር የጸጥታ ጉድለትን ለማስተካከል የላሸቀውን የምጣኔ ሀብት ለማንሰራራትና የኮሮና ቫይረስ የክትባት መድኃኒቶች ለማከፋፈል ቃል ገብተዋል። ይሁንና በርካታ ናይጄሪያውያን መንግስት የገባውን ቃል ይፈጽማል የሚል እምነት እንደሌላቸው የአሜሪካ ድምፅ ዘጋቢ ቲሞቲ ኦብያዙ ከአቡጃ ባደረሰን ዘገባ ጠቅሷል። አዳነች ፍሳሀዬ እንዲህ አቀናብረዋለች። ፕሬዚደንት ሙሐመዱ ቡሃሪ ለናይጄሪያ ህዝብ ቴሌቪዥን ያደረጉት ወደ ሃያ ደቂቃ የሚጠጋ ንግግር በዓለም አቀፉ የኮሮና ቫይረስ መዛመት፣ በደህንነት ፀጥታ ችግርና የሀገሪቱ ኢኮኖሚን በማጎላበት ላይ ያተኮረ እንደነበር ተገልጿል። ቡሃሪ እንደሚሉት በአዲሱ 2021 ዓ.ም መንግስት በተጠቀሱት ችግሮች ላይ ያለውን አያያዝ ይቀይራል rapidly have በአፋጣኝ አስቀድሞ ወደ መከላከል ባህል ማምራት ያስፈልጋል። ይህን ማድረግ ያለብንም ከእንዲህ አይነት ችግሮች ጋር የመላመድ ሁኔታ እንዳይፈጠር ነው። በብሔራዊ ጸጥታና በህዝብ ደህንነት ላይ የተደቀኑ መልካቸውን እየቀየሩ ያሉ አደጋዎችን ከመከላከል ወደኋላ አንልም። ባለፈው ዓመት ዓለም አቀፉ የኮሮና ቫይረስ ወረርሽኝ በናይጄሪያ ኢኮኖሚ ላይ ከባድ ጉዳት አድርሷል። ከሶስት ከመቶ በላይ እንዲያሽቆለቁል ማድረጉ ታውቋል። የናይጀሪያ ባለስልጣኖች የሀገሪቱ ኢኮኖሚ በቀጣዮቹ አራት ወራት ውስጥ እንዲያገግም የማድረግ እቅድ አላቸው። ይህን እቅዳቸውን ለማሳካትም እየሰሩ መሆናቸው ታውቋል። ህገወጥ የንግድ ዝውውርን ለመቀነስ ሲባል አምና ከነሐሴ ወር አንስቶ ተዘግተው የነበሩት የሀገሪቱ ድንበሮች እንዲከፈቱ ፕሬዚደንት ቡሐሪ ባለፈው ወር አዘዋል። ቡሐሪ አያይዘውም በሀገሪቱ የሚመረቱ ምርቶች እንዲበራከቱ ለማድረግና ሸቀጣ ሸቀጥን ከውጭ በማስገባት ላይ መተማመንን ለመቀነስ ሲባል በምግብ ራስን መቻል የሚል ብሔራዊ ፕሮግራም እንደሚቀየስ አስታውቀዋል። ባለፈው አርብ የገባው የአውሮፓውያን አዲስ ዓመት ማብቂያ ድረስ ባለው ጊዜ ውስጥ የኮቪድ-19 ክትባት መድኃኒት በሀገሪቱ እንዲከፋፈል ለማድረግ ቃል ገብተዋል። ጃስቲን ኦሃኑንን የመሳሰሉት የመዲናዊቱ አቡጃ ነዋሪዎች ግን መንግስት ከዚህ ቀደም የገባቸውን ብዙ ቃሎች አልፈጸመም በማለት ትርታሪያቸውን አንጸባርቀዋል። እፈጽማለሁ ስለሚሏቸው ጉዳዮች ቃል በመግባታቸው አመሰግናቸዋለሁ። የዚህ መንግስት አንዱ ችግር ግን ብዙ ቃል የገባባቸው ጉዳዮች መኖራቸው ነው። ብዙ የተነገሩ ነገሮች አሉ። እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ብዙ ቃል የተገባባቸው ጉዳዮች ነበሩ። አቻምናም ይደረጋሉ የተባሉ ሌሎች ብዙ ነገሮች ነበሩ። ስለ አሁኑ ግን አሉታዊ መሆን አልፈልግም። የተናገሩትን ሁሉ እንደሚፈጽሙት ተስፋ ማድረግ እመርጣለሁ። ናይጄሪያ ባለፈው ዓመት ከባድ የጸጥታ ደህንነት ተግዳሮቶች ተደቅነውባት ነበር። ምናልባትም ለአመታት ያህል በቦኮ ሐራምና በሌሎችም አማጽያን ላይ ስታካሄደው ከነበረው ውጊያ የከፋ ሊሆን እንደሚችል ተገልጿል። ከፖሊሶች የጭካኔ እርምጃ ጋር የተያዙ ክሶችም ባለፈው ጥቅምት ወር አንዳንዴ ግጭት ወደ ታከለባቸው ሰፊ የተቃውሞ ሰልፎች አምርተው ነበር። የናይጄሪያ ልዩ ጸረ ዘረፋ ስኳድ እንዲበተን በመጠየቅ ነው የተቃውሞ ሰልፎች ሲካሄዱ የቆዩት። ፕሬዚደንት ቡሐሪ በቴሌቪዥን ባደረጉት ንግግር በሀገሪቱ የፖሊስ ኃይል አሰራር ላይ ለውጥ እንዲደረግ የቀረበውን ጥያቄ በያዝነው ዓመት እንደሚፈጽሙ ገልጸዋል። የአቡጃ ነዋሪ ማይክ። ማይክል ሞትጀሲ ወጣቶች በአገሪቱ አስተዳደር አያያዝ ላይ ደስተኞች አልነበሩም። እንደተረሱ ሆኖ ነው የሚሰማቸው። አብዛኞቹ የመንግስት ፖሊሲዎች ወጣቶችን በአዎንታዊ መልክ የሚያቅፉ አልነበሩም። ስለሆነም በያዝነው ዓመት በእነኝህ ጉዳዮች ላይ ለውጥ እንዲኖር እፈልጋለሁ። መንግስት ፖሊሶችንና ወታደሮችን መልምለው ብዙውን ጊዜ የወንጀለኞች ወይም የቦኮ ሀራም ጥቃት በሚዘወተርባቸው አካባቢዎች እንደሚመድብ ፕሬዚደንት ቡሃሪ ተናግረዋል። እንግዲህ በብዙ ሚሊዮኖች የሚቆጠሩ ናይጀሪያውያን የሀገሪቱ መንግስት ፕሬዚደንት መሐመዱ ቡሃሪ የገቡትን ቃል ይፈጽም እንደሆነ ይታዘባሉ ማለት ነው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከብድንኝ አድማጮች፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ከቀናት በፊት ተግባራዊ መሆን የጀመረው የአፍሪካ ነጻ የንግድ ቀጠና ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ ይፈጥራል ሲሉ በጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የፖሊሲ አማካሪ ማሞ ምህረቱ ተናገሩ። አቶ ማሞ ለአሜሪካ ድምፅ እንደገለጡት የንግድ ቀጠናው ስምምነት ተግባራዊ መሆን ኢትዮጵያውያን አምራቾች አጠቃላዩን የአፍሪካ ገበያ ታሳቢ እንዲያደርጉ ያስችላል ነው ያሉት። አቶ ማሞ ያነጋገረው እስክንድር ፍሬው ተከታዩን አድርሶናል። አፍሪካ ነጻ የንግድ ቀጠና ወደ ትግበራ መግባቱ ይፋ የተደረገው ባለፈው ሳምንት መጨረሻ ነው። እዚህ የደረሰው የድርድር ሂደት ግን አመታትን አስቆጥሯል። እንደ አውሮፓውያን አቆጣጠር ጥር 292012 ዓ ም በአዲስ አበባ በተካሄደው 18ኛው ጉባኤያቸው ነበር የአፍሪካ አገራት መሪዎች የሀጉሪቱ ነጻ የንግድ ቀጠና እንዲመሠረት ውሳኔ ያስተላለፉት። ከዚያ በኋላ ባሉት ዓመታት ለተግባራዊነቱ ድርድሮች ሲካሄዱ ቆይተዋል። ባለፈው ሳምንት መጨረሻ ደግሞ እነዚያን የድርድር ሂደቶች ያለፈውና በኋላም ከስምምነት ላይ የተደረሰበት ነፃ የንግድ ቀጠና ወደ ትግበራ ገብቷል። ከስምምነቱ ፈራሚዎች አንዷ ደግሞ የአፍሪካ ኅብረት መቀመጫ የሆነችው ኢትዮጵያ ናት። ነፃ የንግድ ቀጠና ማለት ካለምንም የጉምሩክ ቀረጥና የሽያጭ መጠን ገደብ በአገሮች መካከል የሚደረግ የንግድ እንቅስቃሴ ነው። በኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የፖሊሲ አማካሪ አቶ ማሞ ምህረቱ እንደሚሉት የነፃ የንግድ ቀጠና ስምምነት ሰፋ ያለ ወይም ደግሞ ጠበብ ያለ ሊሆን ይችላል። በአውሮፓ ኅብረት አባል ሀገራት መካከል ያለው ስምምነት ለምሳሌ ሰፋ ያለ ሊባል የሚችል መሆኑን አስታውሰዋል። የእቃዎች ንግድ፣ የአገልግሎት ንግድ፣ የሰዎች ዝውውር እንደዚሁም የፋይናንስና ካፒታል ዝውውር የተካተተበት የአፍሪካ ነጻ የንግድ ቀጠና ስምምነት ግን ደረጃ በደረጃ እየሰፋ ሊሄድ የሚችል መሆኑን የጠቀሱት በጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ምህረቱ ጋር ያደረግኩት ቃለ ምልልስ የሚጀምረውም ይህንኑ ከሚያብራሩበት ነው። በሂደት ግን የምንጠብቀው የአፍሪካ አህጉራዊ ነጻ የንግድ ቀጠና ከአገልግሎትና ከእቃዎች ንግድ አልፎ ጠንካራ የሆነ ትስስር በአፍሪካ ሀገሮች እንደሚኖር ራሱ ስምምነቱ በውስጡ አቅፎ ይዟል። አንድ የሚሆን አይደለም እንዳልኩት፣ በሂደት የሚሆነው ደረጃ በደረጃ የሚሆን ነገር ነው። ግን በሂደት ይህንም የሚያካትት የንግድ ስምምነቱ ስምምነቱ እንግዲህ የአፍሪካ ሀገራት እርስ በርሳቸው የሚያደርጉትን መናገድ ወይም ንግድ እንደሚያሳድግም ይጠበቃል። ይላል ለምሳሌ በሀያ ሀያ ሁለት ሀምሳ ሁለት በመቶ እንደሚያሳድገው የእርስ በርስ ንግዱን ተገልጿል። ዋነኛው ዓላማ ይሄ ነው ማለት እንችላለን። የዚህ የአፍሪካ የነፃ የንግድ ቀጠና መጀመሩ እውነት ነው፣ አንደኛው ዓላማ እሱ ነው። ግን ከዚህ የንግድ ስምምነት አገሮች የሚያገኙት ጠቀሜታ እንደ የሀገሩ የኢኮኖሚ እድገት የሚወሰን ነው። የኢትዮጵያን ብትጠይቀኝ በእኛ በኩል አንድ ሶስት አራት መሰረታዊ ዓላማዎች አሉ። ይህን ስምምነት ስናጠድቅም ይህን ስምምነት ተግባራዊ ስናደርቅም፣ ይህ የመጀመሪያው በእኛ በኩል አፍሪካ የበለጸገች አህጉር እንድትሆን ማድረግ የኢትዮጵያ የ ውጭ ግንኙነት ፖሊሲ አንደኛው ትልቅ ትኩረት ነው። ስለዚህ አፍሪካ የተሳሰረች እንድትሆን አፍሪካ የበለፀገች እንድትሆን በአፍሪካ ሀገሮች መካከል ያለው የንግድ እንቅስቃሴ እንዲጎለበት ማድረግ ከድሮ ጀምሮ ይዘነው የመጣ ነው። ፓን አፍሪካኒስት የውጭ ግንኙነት ፖሊሲያችን ስለሆነ ይህን ስምምነት መግፋት፣ ዳር ማድረስ የፖሊሲያችን አቅጣጫ አንደኛው መገለጫ ነው። እዚህ ላይ እስክንድር ማንሳት የምፈልገው የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት አሁን የያዘውን ቅርጽ እና አሁን ያለውን ውጤት ሊያገኝ የቻለው ኢትዮጵያ ከነሙሉ ሙሉ አቅሟ በድርድሩ ላይ ስለተሳተፈች እና የድርድሩ አካል ስለሆነች ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች። ወደ መቶ ሚሊዮን ሕዝብ የሚደርስ ያላት ሀገር ነች። ስለዚህ የዚህ ነጻ የንግድ ቀጠና ስምምነት አካል መሆኗ በስምምነቱ ትልቅ ትልቅ ትልቅ ጉልበት የሆነው እና ሌሎች ዓለም አቀፍ ኢንቨስተሮችም ይህን ስምምነት በትኩረት እንዳያዩት ያደረገ ድርጊት ነው። ከዚህ በተጨማሪ በእኛ በኩል በዋናው ትልቁ ምክንያታችን ለኢትዮጵያ አምራቾች፣ ለኢትዮጵያ ኤክስፖርተሮች ወይም ደግሞ ውጭ ንግድ ላይ የተሳተፉ ሰዎች የተረጋገጠ ገበያ መፍጠር ስለምንፈልግ ነው። እንደሚታወቀው አፍሪካ ወደ አንድ ነጥብ ሁለት ቢሊዮን ህዝብ አላት። የአፍሪካ አጠቃላይ ጂዲፒ ከሶስት ትሪሊዮን ዶላር በላይ ነው። ስለዚህ ለእኛ አምራቾች ኢትዮጵያ ውስጥ አምርቶ ብቻ እንዲሸጡ ሳይሆን ልክ እንደ ኢትዮጵያ ሌሎች ሀገሮች ሄደው እንዲሸጡ የሚያስችል የተረጋገጠ የገበያ እድል ይፈጥራል ስምምነቱ። ስለዚህ ለእኛ አምራቾች ሰፊ የገበያ እድል ይኖራል ማለት ነው። ሲያመርቱ የኢትዮጵያን ገበያ ብቻ አይተው ሳይሆን የጎረቤት ሀገሮችና የሌሎች አፍሪካ ሀገሮችን ገበያ አይተው እንዲያመርቱ እድል መስጠቱ ደግሞ ሌላ ትልቅ ለእኛ ትልቅ ጠቀሜታ ነው ብለን የምንወስደው ነው። እንደው ለመጥቀስ ያክል በአሁኑ ሰዓት የኢትዮጵያ ኤክስፖርት ወይም ደግሞ የኢትዮጵያ የውጭ ንግድ ወደ ሌሎች አፍሪካ ሀገሮች የምንልከው ብትመለከት ከአስራ ስምንት ፐርሰንት በላይ አይሆንም። ብዙ ንግዳችን ከአፍሪካ ውጭ ነው። ከገቢ ንግድ አኳያ ስታየው ደግሞ ከሌሎች አፍሪካ ሀገሮች የምናስገባው የገቢ ንግድ ከአራት ፐርሰንት አይበል ስለዚህ ይህን የንግድ እንቅስቃሴ ከጎረቤቶቻችን ጋር በጣም ከኛ ከቀረቡ ሀገሮች ጋር በምናከናወንበት ጊዜ ሰፊ እና የተረጋገጠ የገበያ እድል ይፈጥርልናል። ምን ማለት ነው የተረጋገጠ ሲሉ? በአሁኑ ሰዓት ለምሳሌ የኢትዮጵያ አምራቾች አንድ ዕቃ ወደ ኬንያ ወይም ደግሞ ወደ ደቡብ አፍሪካ እንላክ ቢሉ እዛ ሀገር የሚከፍሉት ቀረጥ አለ። እዛ ሀገር ክልከላ ሊደረግባቸው ይችላል። ዛሬ ወደ ሌላ ሀገር በሚልክበት ጊዜ ክልከላ ቢደረግ፣ ለምን ይሄ ክልከላ ተደረገ ብለን የምንናገርበት ምንም መንገድ የለም፣ ምክንያቱም ከእነዚህ ሀገሮች ጋር ምንም የንግድ ስምምነት መሰል የለንም ማለት ነው። እንደዚህ አይነት የንግድ ስምምነት የሚያደርገው እና የሚያስከትለው ፋይዳ እና ጠቀሜታ ወደ ሀገሮች እቃ በምንልክበት ጊዜ የተረጋገጠና ተገማች የሆነ ወይም ደግሞ ፕሪዲክተብል የሆነ የገበያ እድል ስለሚፈጥር የእኛ አምራቾች ያለምንም ችግር አስቀድመው ወደ አንድ ሀገር እቃ በመላክ ካለምንም ችግር የሚያከናውንበት ማዕቀፍና እድል ይፈጥራል ማለት ነው። ስለዚህ ትልቁ ጥቅም ይሄ ነው። ሶስተኛ፣ ምናልባት መጥቀስ የምፈልገው ደግሞ ምንድን ነው በአሁኑ ሰዓት ኢትዮጵያ ኢንቨስተሮችን ደግሞ የውጭ ባለሀብቶችን ለመሳብ የምታደርገው ጥረት ላይ ትልቅ ጉልበት ይሆናል። ለምን ቢባል ኢንቨስተሮች ወደ ኢትዮጵያ በሚመጡበት ጊዜ የኢትዮጵያን ገበያ ብቻ አይቶ ሳይሆን ኢትዮጵያ የዚህ ስምምነት አካል ስለሆነች ወደ ሌሎች ሀገሮች መላክ እንችላለን እና ትልቅ የገበያ እድል እንዳላቸው ስለሚያስቡ ወደ አገር ውስጥ የሚደረገውን ኢንቨስትመንት የመሳብ ጥረትን ትልቅ ጉልበትና ትልቅ ጠቀሜታ ለዛም ይሰጣል ማለት ነው። ስለዚህ በእነዚህ ምክንያት የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ለኢትዮጵያ ኢኮኖሚ የሚሰጠው ጥቅም በአጭር ጊዜም በረጅም ጊዜም ከፍተኛ ነው። በዚሁ አጋጣሚ ለመጥቀስ ይህ የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያደረገችው ነጻ የንግድ ቀጠና ስምምነት እንደሆነም እንደዚህ ግንዛቤ ብያጠበት ይገባል። በአጠቃላይ በዓለም ላይ ማለት ነው በዓለም ላይ ኢትዮጵያ ለመጀመሪያ ጊዜ ነው ይህን ስምምነት የፈረመችው። ከዚህ ውጭ ሌላ እንደዚህ አይነት ሰፊ የሆነ ነጻ የንግድ ቀጠና ድርድርና ስምምነት አድርገን አናውቅም። አቶ ማሞ፣ የተለያዩ የአፍሪካ ሀገራት መሪዎች ነጻ የንግድ ቀጠና እንቅስቃሴ መጀመሩን አስመልክተው መልእክት አስተላልፈዋል። አንዱ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። አዲሱ የአፍሪካ ወሰን አእምሮዎቻችን ለሀሳብ ገበያዎቻችን ደግሞ ለንግድ ክፍት የሚሆኑበት ቀጠናዊ ውህደት ነው ሲሉ ነው መልእክት ያሰፈሩት። ጠቅላይ ሚኒስትሩ እርስዎ ከኢትዮጵያ አንጻር ሶስት ነጥቦችን አብራርተዋል። ቀደም ሲሉ ኢትዮጵያ ለምን ይሄንን ስምምነት ትፈልገዋለች ከሚል አንጻር በቁጥር ማስደገፍ ይቻል ይሆን? አቶ ማሞ፣ ለምሳሌ በዚህ ያህል አመታት በዚህ ያህል በመቶ ሊጨምር ይችላል በሚል በቁጥር ሊነግሩኝ የሚችሉት ነገር ይኖር ይሆን? እንግዲህ ቅድም ጠቀስ እንዳደረጉት አሁን ወደ ሌሎች የአፍሪካ ሀገሮች የምንልከው የንግድ መጠን ከጠቅላላ የንግድ ግንኙነታችን ውስጥ ወደ አስራ ስምንት ነጥብ አምስት ፐርሰንት። እንግዲህ ይህ ስምምነት ተግባራዊ በሚሆንበት ጊዜ ሙሉ በሙሉ ተግባራዊ በሚሆንበት ጊዜ ይሄ ከእጥፍ በላይ ያድጋል ብለን እንጠብቃለን። ቅድም እንዳልኩት ግን የንግድ እንቅስቃሴና የኢንቨስትመንት ፍሰቱ በጣም ዳይናሚክ በሆነ መልኩ ስለሚከናወን ከዚህ በላይ ይሆናል ብለን እንገምታለን። መጠፍ ሲሉ ለስንት አመት ማለት ነው? ለምሳሌ ሙሉ በሙሉ ተግባራዊ ሲሆን ሲባል እንግዲህ ይሄ ስምምነት እንደየ ሀገሮች የሚወሰን ነው። ለምሳሌ ኢትዮጵያን የምስሉ ሀገሮችን ብትወስድ ደረጃ በደረጃ ነው ንግዳቸውን ክፍት የሚያደርጉት ይህን የሚያደርጉት በሚቀጥሉት አስራ ሁለት አመታት ነው። ስለዚህ ብዙ አገሮች ግን በራቸውን ክፍት የሚያደርጉት በሚቀጥሉት ስምንት አመታት ነው። ስለ በዛ ጊዜ ውስጥ የንግድ እንቅስቃሴያችን ከፍተኛ በሆነ መጠን እንደሚጨምር ነው የሚያሳየን የውስጥ የሰራ ነው የሞዴሊንግ ወይም ደግሞ የኢኮኖሚ አናሊስቶቻችን የሚያሳየው። አቶ ማሞ ምህረቱ በጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የፖሊሲ አማካሪ፣ በጣም ነው የማመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። ከቀናት በፊት ተግባራዊ መሆን በጀመረው የአፍሪካ ነጻ የንግድ ቀጠና ስምምነት ላይ ከኢኮኖሚና ከንግድ ባለሙያዎች ጋር ያደረግኩትን ቃለ ምልልስ ደግሞ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉ፣ ከእለቱ ዋና አዘጋጅ ሰልሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገረቡ ከምሽት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና አደሩ።